በቅድሚያ አርዕስተ ዜናው። የአፍሪቃ ህብረት ጦር የሶማሊያው ደፈጣ ተዋጊ ቡድን አሸባብ ላይ አዲስ ጥቃት መክፈቱን ዛሬ አስታወቀ። የሺያ ሁቲ አማጽያንና ተባባሪዎቻቸው በዘፈቀደ ባደረሱት የቦምብ ጥቃት ዛሬ በየመን ሁለተኛ ትልቅ ከተማ አደን ውስጥ ቢያንስ 45 ሲቪሎች ሲገደሉ ከ100 በላይ ደግሞ ቆሰሉ። በምዕራብ አፍሪቃዊቱ ሀገር ማሊ ቲምቡክቱ ከተማ በአማጺያን የደረሱትን ጥቃቶች ዓለም አቀፉ የወንጀለኞች መዳኛ ፍርድ ቤት እንዲመለከተው ዩኔስኮ ጠየቀ። የብሪታንያ መንግስት ራሱን እስላማዊ መንግስት እያለ የሚጠራው አማጺ ቡድንን ሶሪያ ውስጥ ከአየር ለማጥቃት ዝግጁ መሆኑን ገለጸ። ዜናው በዝርዝር። የአፍሪቃ ህብረት ጦር የሶማሊያው አሸባብ ቡድን ላይ አዲስ ጥቃት መክፈቱን ዛሬ ገለጸ። የህብረቱ ጦር ከአልቃይዳ ጋር ግንኙነት እንዳላቸው የሚነገርላቸው የአሸባብ ታጣቂዎችን ከገጠራማ ደቡብ ሶማሊያ ለማስለቀቅ ዝቷል። አሚሶም በመባል የሚታወቀው የአፍሪካ ህብረት የሶማሊያ ተልዕኮ እንዳስታወቀው ከመዲና ሞቃዲሾ በስተደቡብ በኩል ቤይና ጌዶ በተባሉት አካባቢዎች የህብረቱ ጦር ከሶማሊያ የመንግስት ጦር ጋር በመተባበር አዲሱን የጥቃት ዘመቻ ከፍቷል። አሚሶም በሰጠው መግለጫ በተቀሩት የሶማሊያ አካባቢዎችም ሰላምና መረጋጋት እስኪሰፍን ድረስ የጦሩ እርምጃ ይቀጥላል ብሏል። ባለስልጣናትና የአይንማኞች የአሸባብ ጠንካራ ይዞታ እንደሆኑ በሚነገርላቸው ዲንሶርና ባርዳሬ ከባድ ውጊያ እንደተቀሰቀሰ ገልጸዋል። ዘመቻውን በሚመሩት የኢትዮጵያ ወታደሮች የተሽከርካሪ አጀብ ላይም መንገድ ዳር በተጠመደ ፈንጂ ጥቃት ደርሷል ሲሉ እማኞች መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ይህ አዲስ የማጥቃት ዘመቻ የጀመረው የኬንያ መንግስት አንድ ሰው አልባ የዩናይትድ ስቴትስ አይሮፕላን በዚህ አካባቢ በርካታ የጦር አመራርን ጨምሮ ቢያንስ ሰላሳ የአሸባብ ወታደሮችን መግደሉን ይፋ ካደረገ ከቀናት በኋላ ነው። የአሸባብ ቡድን መሪ አህመድ ዲሪዬ የሙስሊሞች ኢዳል ፈጥር በዓል በተከበረበት አርብ ዕለት እንዳመለከተው ቡድኑ ከሶማሊያ ውጪ በተለይም በኬንያ የሚወስደውን እርምጃ አጠናክሮ ይቀጥላል። የግብጽ ጦር ዛሬ እንዳስታወቀው ሰሜን ሲናይ ውስጥ ቅዳሜ ዕለት በተካሄደ ጦርነት 59 አማጽያንና ሰባት ወታደሮች ተገድለዋል። የአገሪቱ ጦር ራሱን እስላማዊ መንግስት እያለ የሚጠራውን አሸባሪ ቡድን ሰሜን ሲናይ ውስጥ ባለፉት ሁለት ዓመታት እየተዋጋ ይገኛል። ጦሩ ቅዳሜ ዕለት በጠቅላላው ሰባት ወታደሮች ተገድለዋል ከማለቱ አስቀድሞ ሶስት ወታደሮች አንድ ኬላ ላይ በአሸባሪው ቡድን ተገድለዋል ሲል ጠቅሶ ነበረ። ጦሩ ባለፉት ሁለት ዓመታት 1100 አማጽያንን ሰሜን ሲናይ ውስጥ መግደሉንም አክሎ ገልጿል። ግብጽ ውስጥ የሚገኙት አማጽያን በተደጋጋሚ ጥቃት የሚሰነዝሩት የቀድሞ ፕሬዝደንት ሙሐመድ ሙርሲ ከስልጣን መወገዳቸውን ለመበቀል እንደሆነ ይናገራሉ። አልጄሪያ ውስጥ ቢያንስ ዘጠኝ ወታደሮች በአማጽያን መገደላቸውንና ሁለት መቁሰላቸውን የሀገሪቱ የመከላከያ ሚኒስቴር ዛሬ አስታወቀ። ግድያው የተፈጸመው ጄበል ሎህ በተባለ የሀገሪቱ ደቡብ ምስራቃዊ ክፍል ውስጥ መሆኑ ተዘግቧል። የመንግስት ወታደሮች በአካባቢው በነበራቸው ተልዕኮ በአንድ አማጺ ቡድን ጥቃት እንደደረሰባቸው ጦሩ ዛሬ ገልጿል። ለጥቃቱ እስላማዊው የአልቃይዳ ማግሬብ ቡድን ቅዳሜ ምሽት በኢንተርኔት በአሰራጨው መግለጫ ኃላፊነት ወስዷል። በዚህ መግለጫ መሰረትም የተገደሉት ወታደሮች ቁጥር 14 መሆኑን ይጠቁማል። አማጽያኑም የተገደሉትን ወታደሮች ጠመንቻ ይዘው መሸሻቸው ተገልጿል። እንደ መንግስት ጦር ገለጻ በወታደሮቹ ላይ አርብ ምሽት ጥቃቱ እንደደረሰ ጦሩ አካባቢውን አጥሮ አማጺዎቹን ለመያዝ ሞክሯል። በሰሜን አፍሪካዊቷ ሀገር ባለፉት አመታት በአማጺያን የሚጣለው ጥቃት ቢቀንስም አሁን ድረስ የአማጺውን ቡድን የተቀላቀሉ በርካታ አክራሪዎች በሀገሪቱ እንዳሉ ይታመናል። አድማጮች፣ በመከታተል ላይ ያላችሁት ከዶይቼ ቬለ የሚተላለፈውን የዓለም ዜና ነው። በምዕራብ አፍሪቃዊቱ ሀገር ማሊ ቲምቡክቱ ከተማ በአማጽያን የደረሱትን ጥቃቶች ዓለም አቀፉ የወንጀለኞች መዳኛ ፍርድ ቤት እንዲመለከተው ተጠየቀ። ይህንን ጥያቄ ያቀረበው ዩኔስኮ እየተባለ የሚጠራው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ነው። የባህል ቅርሶችን ማውደም በዓለም አቀፉ ፍርድ ቤት የጦር ወንጀል ነው ሲሉ የዩኔስኮ ኃላፊ አሪና ቦኮቫ ይከሳሉ። እንደ ኤሮፓያን አቆጣጠር በ2012 ዓ ም በቲምቡክቱ ከተማ የሚገኙ በእስልምና ሃይማኖት ከፍተኛ ትርጉም ያላቸው 16 የመታሰቢያ መካነ መቃብር ቅርሶች ወድመዋል። ከነዚህ ቅርሶች መካከል ስምንቱ በዩኔስኮ ድጋፍ መልሰው እንደተገነቡና ቀሪዎቹም ታህሳስ ወር ማብቂያ ላይ እንደሚጠናቀቁ ድርጅቱ አስታውቋል። ዛሬ የየመን ሁለተኛ ትልቅ ከተማ አደን ውስጥ ቢያንስ 45 ሲቪሎች በቦምብ ጥቃት መገደላቸውን የአገሪቱ የሕክምና ሰራተኞች ገለጹ። ከዚህም ሌላ የሺያ ሁቲ አማጽያንና ተባባሪዎቻቸው በዘፈቀደ ባደረሱት የቦምብ ጥቃት ከ100 በላይ ሰዎች ዳር ሳይድ በተባለው ቦታ መቁሰላቸውን ስማቸውን መግለጽ ያልፈለጉ ባለስልጣን ገልጿል። ከዚህም በተጨማሪ በመቶዎች የሚቆጠሩ የአካባቢው ነዋሪዎች አማጺዎችን ፍራቻ ዳርሱድን ጥለው መሸሻቸው ተገልጿል። አማጺያኑ ወደ ሀገሩ የዘመተውን የሳውዲ አረቢያና የመንግስት ጦርን እየተዋጉ ይገኛሉ። በሌላ ዜና ለየመን መንግስት ታማኝ የሆነው ጦር በአደን ደቡባዊ ክፍል በአማጺያን እጅ ወድቆ የነበረው የፕሬዝደንት መቀመጫ ወደዚህ ዘልቆ በመግባት ያደረገው ሙከራ መክሸፉ ተገልጿል። እንደ ጦሩ ገለጻ ጦሩና ተባባሪዎቹ ለእሁድ አጥቢያ ወደ ተዋሂ ሰፈር ጥሰው ለመግባት ሞክረዋል። የአካባቢው ይበልጡ ክፍል በሁቲ አማጽያን ስር ይገኛል። በየመን ለወራት የዘለቀው ከፍተኛ ጦርነት እየተካሄደ ሲሆን ሳውዲ አረቢያ የየመን መንግስት ታማኝ ወታደሮችን በአየር ጥቃት እየተባበረች ትገኛለች። እንደ ተባበሩት መንግስታት ድርጅት ከሆነ በዚህ ጦርነት እስካሁን 3200 ሰዎች ሲገደሉ ገሚሱ ሲቪሎች ነበሩ። የብሪታንያ መንግስት ራሱን እስላማዊ መንግስት እያለ በሚጠራው አማጺ ቡድን ላይ ጠንካራ እርምጃ እንደሚወስድ አስታወቀ። በዚህም መሰረት ሀገሪቱ አማጺው ቡድንን ሶሪያ ውስጥ ከአየር ለማጥቃት ዝግጁ ናት። ብሪታንያ ከዚህ የበለጠ ማድረግ ይኖርባታል። ለዚህ ግን ምክር ቤቱ ሊደግፉት ይገባል ብሏል። ጠቅላይ ሚኒስትር ዴቪድ ኬምረን እስካሁን ብሪታንያ በአሸባሪው ቡድን ላይ የአየር ጥቃት የሰነዘረችው ኢራቅ ውስጥ ብቻ ሲሆን ዩናይትድ ስቴትስ በሶሪያ በምታካሄደው ዘመቻ ደግሞ ብሪታንያ ቁሳቁሶዎችን በማቅረብና በመሳሰሉት ድጋፍ ስትሰጥ ቆይታለች። ባለፈው ሰኔ ወር በአሸባሪው ቡድን ቱኒዚያ ውስጥ 30 የብሪታንያ ዜጎች ከተገደሉ በኋላ ግን ለንደን የሚገኘው መንግስት ሶሪያ ውስጥም የአየር ዘመቻ መፈጸም መቻሉን እየመረመረ ይገኛል። ይህ እውን እንዲሆን የሶሪያ መንግስት ወይም የተባበሩት መንግስታት ይፋዊ ስምምነትን ያሻል። ይህ ዶቼቬለ በለ ነው። አድማጮች፣ አርእስተ ዜናው በድጋሚና በአጭሩ ነሆ። የአፍሪቃ ህብረት ጦር የሶማሊያው ደፈጣ ተዋጊ ቡድን አሸባብ ላይ አዲስ ጥቃት መክፈቱን ዛሬ አስታወቀ። የሺያ ሁቲ አማጽያንና ተባባሪዎቻቸው በዘፈቀደ ባደረሱት የቦምብ ጥቃት ዛሬ በየመን ሁለተኛ ትልቅ ከተማ አደን ውስጥ ቢያንስ 45 ሲቪሎች ሲገደሉ፣ ከአንድ መቶ በላይ ደግሞ ቆሰሉ። በምዕራብ አፍሪቃዊቷ ሀገር ማሊ ቲምቡክቱ ከተማ በአማጽያን የደረሱትን ጥቃቶች ዓለም አቀፉ የወንጀለኞች መዳኛ ፍርድ ቤት እንዲመለከተው ዩኔስኮ ጠየቀ። የብሪታንያ መንግስት ራሱን እስላማዊ መንግስት እያለ የሚጠራው አማጺ ቡድንን ሶሪያ ውስጥ ከአየር ለማጥቃት ዝግጁ መሆኑን ገለጸ። ዜናው የእስካሁኑ ነበር።